ከመጋቢት 20 209 ጀምሮ ተግባራዊ የሚሆነው የምህረት አዋጁ በሐጅና ኡምራም ሆነ በሰራተኛ ቪዛ ወይንም በሕገ ወጥ መልኩ በባህርም ሆነ በምድር አሊያም በመሸጋገሪያ ቪዛ ሳውዲ ገብተው ከተፈቀደላቸው ቀነ ገደብ በላይ በመቆየት በሕገ ወጥነት የተፈረጁትን ይመለከታል። በሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት በተከናወነው የምህረት አዋጁ ይፋ ማድረጊያ ስነ ስርዓት ላይ አልጋ ወራሽ መሐመድ ቢን ናይፍ ጉዳዩን ለሚመለከታቸው መሥሪያ ቤቶች የስራ ኃላፊዎች መመሪያ ሰጥተዋል። በግዛታችን በማንኛውም መልኩ በሕገ ወጥነት የሚኖሩ ዜጎች ይህንን የምህረት ጊዜ እንዲጠቀሙበት ያስፈልጋል። ይህንን ተግባር የምታስፈጽሙ አካላትም በማንኛውም መልኩ ድጋፍ ልታደርጉ ይገባል። የሀገር ውስጥ ጉዳይ ሚኒስትሩ ቃል አቀባይ ጀነራል መንሱር አል ቱርኪ በዚሁ ጊዜ በሰጡት መግለጫም እንዳሉት ሀገርን ከህገ ወጦች የማንጻት ዘመቻው የዛሬ ሶስት ዓመት ተደርጎ የነበረው ሌላ ዘመቻ አካል ነው። በዚያ ዘመቻ 2.5 ሚሊየን በላይ ህገ ወጥ ነዋሪዎች ከሳዑዲ አረቢያ እንዲወጡ መደረጉን ቃል አቀባዩ አስታውሰዋል። ከእነዚህም ከ180 ሺህ በላይ የሚሆኑት ኢትዮጵያውያን እንደነበሩ አይዘነጋም። የአሁኑ የምህረት አዋጅ ካለፈው የሚለየው ከሳውዲ እንዲወጡ የሚደረጉ ሰዎች የእጅ አሻራ እንዲሰጡ ያለመደረጉ ነው። ይህም ቃል አቀባዩ እንዳሉት ተመላሾች በህጋዊ መንገድ ተመልሰው ወደ ሳኡዲ አረቢያ መግባት ያስችላቸዋል። ለዶች በላይ አስተያየታቸውን የሰጡ የሪያድ ነዋሪዎች አዋጁ ህገ ወጥ ተብለው የተባረሩ ዜጎች ህጋዊ ሆነው እንዲመለሱ ማስቻሉ ከዚህ በፊት ያልነበረ እንዲሁም የተሻለ ነው። አቶ ተክላይ አራዶም አሁን ይህንን እድል ተጠቅሞ ሁሉም ይወጣል የሚል እምነት የለኝም። አሁን የሚባለውንም ደግሞ ምንለው የምንሰማውን ከጓደኞቻችን ምንድን ነው የሚባለው? በቃ ያው ነው። እነዚህ ሳያውጁ ያለፉበት ወቅት የለም ግን ተግባራዊ የሚሆነው ግን በጣም ውስን ነው። ወደ ነበረበት ነው የሚመለሰው የሚባል አባባል አለ። እኔ ግን ይህንን እድል ተጠቅመን ሕጋዊ ሆኖን ብንመለስ የተሻለ ይመስለኛል። አቶ ቃሲ መሐመድ እንደሚሉት ደግሞ በተለያየ መንገድ በሕገ ወጥ መልኩ በሳውዲ የሚኖሩ ኢትዮጵያውያን የዛሬ ሶስት ዓመት እንደሆነው ሳይዘናጉ የምህረት አዋጁን ከወዲሁ ሊጠቀሙበት ይገባል። መዘናጋት አያስፈልግም። ሶስት ወሩን ጨርሰ እንዳለፈው ጊዜ ተቀጥቅጠው ታስረ ከምትወጣ ቀደም ብለህ ሄደ ራስን አዘጋጅተህ መመለስና መስራቱ ይመረጣል ብዬ ነው የምገምተው። የሳኡዲ የሀገር ውስጥ ጉዳይ ሚኒስቴር እንዳለው በሳኡዲ ለሚገኙ ጉዳዩ ለሚመለከታቸው ኤምባሲዎች መረጃው እንዲደርስ ተደርጓል። ኤምባሲዎችም ከዜጎቻቸው ጋር በመነጋገር የጉዞ ሰነዶችን ማዘጋጀት እንደሚገባቸው አሳስበዋል። በህገ ወጥ መልኩ በሳዑዲ አረቢያ እየኖሩ ያሉ የማንኛውም ሀገር ዜጎች በምህረት አዋጁ ከመጠቀማቸው በፊት ሳዑዲ ላይ ያፈሩትን ንብረት ወደ አገራቸው መላክ ወይንም ለሚወክሉት ሰው ማስተላለፍ እንደሚገባቸው ቃል አቀባዩ አስገንዝበዋል። የምህረት አዋጁ ይፋ መሆኑን ተከትሎ በአጭር ሰዓታት አብዛኞቹ የኢትዮጵያውያን መጠቀሚያ ማህበራዊ ድረገጾች በከፍተኛ ሁኔታ ተቀባብለውታል። ስለሽሽብሩ ለጀርመን ድምፅ ሬዲዮ yet.